በአንድ አገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግሥት ብቻ ነው ብለዋል በለንደን ኬን ዩኒቨርሲቲ የሕግ መምህር ዶክተር አወል አሎ። ዶክተር አወል በማከል በሕገ መንግሥትና በሕግ በግልጽ እንደ ተቀመጠው የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ አገር ውስጥ ከገባ በኋላ ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉ ጥያቄዎችን ያለ ትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሔውን በአስቸኳይ ሊያበጁለት ይገባል ብለዋል። ዶክተር አወል አሎን ጽዮን ግርማ ነች ያነጋገረቻቸው። በጣም አመሰግናለሁኝ ዶክተር አወል አሎ። በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ ሃሳብና አስተያየቶትን ያካፍላሉ። እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዛ እየተሰሙ ይገኛሉ ና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዝኖት ና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ? አመሰግናለሁኝ። ሲሆን አንድ አገር ውስጥ ምንድን ነው የሚፈቀደው ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርአቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ፣ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው፣ ሀይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ሀይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ሀይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከሀይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች። ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብሎ ሀይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ ፍሬምወርክ ውስጥ እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉምዝ ክልል ክልል ለእኛ ሲሰጠን ይህንን ሲናገር፣ ይህንን ለማረጋገጥ ወደ የኦሮሞ ነፃነት ግንባር ቃል አቀባይ ና የስራ አስፈጻሚ አባር አቶ ቶሌራ አዳባ ጋር ደውዬ ነበር ና እሳቸው ምንድን ነው ያሉት በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበር። ና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩን ምላሽ ሰጥተውን ነበር። ና እስቲ እሱን እንስማ ና እሱ ላይ ያሉትን አስተያየት ይነግሩኛል። የኦሮሞ ነጻነት ግንባር በሰላም መንገድ ትግሉን ለመካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ሀይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ ሀገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅ እና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የ የኦሮሞ ነጻነት ሰራዊት አባላት አሉ። እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው? እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናግም ግን ራሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ሀይሎች እንድሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ሀይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ሲቀቀሉ ቆይተዋል። ምናልባት ታጥቀው የነበሩ ሀይሎች ካሉ የኦነግም፣ የሌሎችም ሀይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ሀይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት ይቻል። ከመንግስት ጋር ስምምነት አድርጎ እነዚህን ሀይሎች ወይ ወደ አገሪቱ የመከላከያ ሰራዊት መቀላቀል ሊሆን ይችላል። አካባቢው ካሉ የፖሊስ ሀይሎች ጋር እንዲሰሩ ማድረግ መሆን ይችላል። አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ሀይሎች እንዳሉ ይታወቃል። እነዚህ ሀይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ሀይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውን መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄም ይሄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የልጅት የልጅት መሴ ችግር አለበት። መንግስትንም ልጅት መሴውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሴፕተብል የሆነ ልንቀበላቸው የሚችልበትም ሁኔታ ሊኖር ይችላል ወደኋላ ተመልሰን ሁሉም ነገር የምንፈትሽ ከሆነ ማለት ነው ከአካቴድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ልጅት መሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው። ዶክተር አወል አሁን የሰማ ነው የአቶ ቶሌራን አስተያየት ነበር። እንደ ተቀመጠው እርሶም እንዳሉት እያሰባሰብን ነው ከመንግስት ጋር እየሰራን ነው የሚለው ሀሳብ ነበር የተቀመጠው። ቆየት ብሎ አንድ ሳምንት ካለፈ በኋላ በዋልታ ሊቀመንበሩ የአቶ ዳውድ ኢብሳ ቃለምልልስ ሲተላለፍ ደግሞ ማነው ፈቺ ማነው አስፈቺ የሚል ነገር መጣና እሱን ተከትሎ እኛም አቶ ዳውድ ብሳን አነጋግረ አነጋግረናቸዋል እንግዲህ ማን ነው ፈቺ ማን ነው አስፈቺ በሚለው ሀሳብ ላይ ቆመ ከዛ በኋላ ደግሞ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስተር ዴታ የሆኑት አቶ ካሳሁን ጎፌ ደግሞ ለጋዜጠኞች መግለጫ ሰጡ በዛ መግለጫቸው ደግሞ ኦነግ ትጥቁን መፍታት አለበት አሉ እስቲ የሳቸውን ሀሳብ ላሰማወትና ቀጣዩን በተመለከተ ይህንን የትጥቅ ማስፈታቱ ሂደት ምን መሆን አለበት የሚለው ላይ አስተያየት ይሰጡኛል ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው ኢህአዴግም ጭምር ትጥቅ የለውም ኢህአዴግ መንግስት ለመሰረተ የሚመራው መንግስት ስላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛ ወደ መረዳት ያለ የሚያስፈልገው ከመንግስት ጋር ዚግስት ምነት ላይ ነው የሚለው ነገር ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራቸው በዛላንበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም ፈታለሁ የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎች የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ነው አቋም አለ። እዚህ ጉዳይ ላይ ማለት ነው። እሺ ዶክተር አወላሉ እንግዲህ እንዴት ነው መፈታት ያለበት ይሄ ጉዳይ ይላሉ? ከህግ የበላይነትና ከህገ መንግስታዊነት አንጻር የምናየው ከሆነ ንሳቸው ያሉት አባባል አግባብነት ያለው ነው ይመስለኝ። እኔ ሁላችንም እንደምናውቀው አሁን ያለው ስርአት ተቃዋሚ ፓርቲዎችን ወደ አገር ሊገቡ ሲጋብዝ የህገ መንግስቱን ምህዳርና ዲሞክራሲያዊ ምህዳሩን እናስፋው፣ ሁላችንም ህገ መንግስቱን አክብረን የህግ የበላይነትን ተቀብለን ሰላማዊ የሆነ ኮንስቲቲሽናል የሆነ ፖለቲካ ላይ መሳተፍ እንችላለን፣ ይበጣናል የሚል አመለካከትን ግንዛቤ ያደረገ ነበረ። እዛ ሁኔታ ተጋብዞ ለሀገር ቤት የሚገባ ሀይል ትጥቅን ይዜ ይገባለው ድስቅን ያሳተፋለሁ የሚል ከሆነ ያ ስህተት ነው። ከዛ መደጋ ሊሄድ የሚችል አይደለም። ምናልባት ማነው አስፈቺ ማነ ፈቺ የሚለው ግራ የሚያጋባ ማለት እንችላለን። ማነው ፈቺ ማነ አስፈቺ የሚለው እንግዲህ መንግስት የመንግስትን የበላይነት የሚመቀበል ከሆነ መንግስትና ስርዓቱ ብቻ ነው ትጥቅም መታጠቅ የሚችለው። ከዛ መንግስት ፍላጎት ውጪ፣ ከህገ መንግስታዊ ስርዓቱ ውጪ ስታት የሚንቀሳቀስ ካለ መንግስት ያንን ሀይል የማስፈታት አለበት ያ ህገ መንግስታዊ ግዴታው ነው። ምናልባት ምን ለማለት ተፈልገው እንደሆነ በደንብ ባይገባኝም ትንሽ ግልጽ በሆነ መልኩ አይ ትልቅ አንፈታን የሚል ቋንቋ የለም። አትሊስት እዛ ጋ ምናልባት ሴንስቲቭ ነው ይሄ ጉዳይ የሚልም ነገር አንስተው ነበረ። ይሄ ሴንስቲቭ ነው የሚለው ቋንቋ እኔ እስከሚገባኝ ድረስ ምናልባት ከአስራ ዘጠኝ ዘጠና አንድ ዘጠና ሁለት አካባቢ ኦነግ ሴንስቲቭ ማለት አዎ አዎ፣ በተወሰነ ደረጃ ታሪክ አጋጣሚ ከዚህ በፊት የተፈጠሩ ነገሮች አሉ። በኦሮሞ ህዝብ አካባቢ እንደ ስህተት የሚታዩ ያም የኦነግ ጦሩን ተዝቃ አስወስቶ አስራ ዘጠኝ ዘጠና ሁለት አካባቢ ወደ እንትን ማስገባት ነበረ ወደ ካምፕ የማስገባት ያ እንደ ትልቅ ስህተት ነው የሚታየው። አብዛኛው የኦነግ ደጋፊ እና የኦሮሞ ህዝብ ውስጥ ያ ስህተት መፈጸም የለበትም ከሚል አይነት አመለካከት በተለይም ደግሞ አሁን ያለው የኢትዮጵያ ወታደር የምንለው የኢትዮጵያን ህዝብ የሚወክል ወታደር አይደለም፣ የኢህአዴግ ወታደር ነው የሚል አመለካከትም አለ። ከዛ በኋላ የሰጡት ለቪኤ የሰጡት ኢንተርቪው ውስጥ ያንን ነገር አንስተዋል። አይ ቲንክ እነዚህ ነገሮች በተወሰነ ደረጃ ሌጂትሜት የሆኑ ኮንሰርኖች እንደሆኑ መቀበል ያስፈልጋል። ተቀባይነት ያላቸው ስጋቶች ማለቶት ነው። ስጋቶቹ እንደ ስጋት እነዚህ ግን ፖለቲካዊ ጥያቄዎች ናቸው። ከመንግስት ጋር በመግባባት ቀስ ብሎ በህገ መንግስቱ ምህዳር ውስጥ የሚፈቱ እንጂ ኦነግ እንደ አንድ ሀይል ታጥቆ በመንቀሳቀስ እነዛን ጥያቄዎች የሚፈታበት ሁኔታ አይኖርም። ስለዚህ ምናልባት ያንን ነገር ሲናገሩ የአፍ ወለምታ ከሆነ ሀሳባቸውን በደንብ የመግለጽ እድል ያላገኙ እንደሆነ አይ ቲንክ በዛ ደረጃ መረዳት አስፈላጊ ነው። ከዛ ውጭ ግን ሁለት የታጠቁ ሀይሎች አንድ ሉዓላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው እሴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም። የአይነቱ አካሄድ የጠቀሷቸው ነገሮች አሉ። እኔም ከያዝኳቸው ድምጾች ውስጥ እኔ ነኝ ያነጋገርኳቸው በአሜሪካ ድምጽ በኩል አቶ ዳውድ ኢብሳን እነዚህን የአቶ ካሳሁን ጎፌን ሀሳቦቹ ይዤ ነበር ያነጋገርኳቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍ ወለምታ ሊሆን ይችላል አልፈታም ይላል ብዬ አላስብም ብለዋል። አቶ ካሳሁን ደግሞ መፍታት አለበት ሊኖር አይችልም ብለዋል። እና እነዚህን ሀሳቦች አንስቼ ጠይቄያቸው ነበር። እሳቸው እንዳሉት እርስዎ እንደጠቀሱት የኢህአዴግ ሰራዊት ነው ያለው እዛ ውስጥ እጃቸው በደም የጨቀየ ሰዎች ስላሉ ጥያቄ እንዳላቸው ተናግረዋል። ይሄ ደግሞ ጥያቄ የፖለቲካ አይደለም ወይ የሚል አንስቼ ላቸው ነበረ። እስቲ የተወሰነ የአቶ ዳውድ ኢብሳን ድምጽ ይዤ አለሁና እሱን ይስሙና አስተያየት ይሰጡናል። ይህ ምትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈጪ፣ አንዱ ፈጪ አይደለም። ሁሉም የእኛ ነው ብለን ነው የተስማም ነው። ይህንን በመንግስት ስልትን ውስጥ እንዴት ኢንትግሬትድ ሆኖ የመንግስት ሴኪሪቲ ሀይል አካል እንዴት እንደሚሆን ይህ መንግስት ውስጥ ያለውም ቤትድ ሆኖ የህዝብ ስጋትና የእኛ ስጋት ያለውን እነሱም ጉንጎባ አድርጎ እንዴት እንደሚያደርጉ ይሄንም ነው የተስማማ ነው። ዶክተር አወል እስቲ በዚህ ላይ አስተያየት ከመስጠቶት በፊት መጨረሻ ላይ ወደ አነሳው ጥያቄ እንምጣና ያጠቃልሉታል በእርሶም አስተያየትና መንግስት ትጥቅ አስፈታለው በሚለው አቋሙ ከጸና የእናንተ እርምጃ ምን ይሆናል የሚል ጥያቄ ጠይቄያቸው ነበርና፣ አቶ ዳውድ አጠር ያለ መልስ ነው የሰጡት። ለሱ የኛ ውሳኔ በሰላም መንገድ መሄድ ከነሱ ጋር ይህንን በሰላም መጨረስ ነው ከዚህ አልፎ መንግስት ጦርነት የሚቀርት ከሆነ እነሱን ጠይቅ አይደለም እንግዲህ ይሄንን ና ያሉት። እርስዎ እንደ ህግ ባለሙያ መሀል ላይ እንዳለ ሰው ሆነው በመንግስትም በኦነግን በኩል ለዚህ ጉዳይ ልባት ለመስጠት ምንድን ነው ማድረግ የሚገባቸው? አይቲንክ እኔ ሁለተኛውን ቃለ መጠየቃቸውን እንደ ሰማሁኝ ያደረብኝ ግንዛቤ ምንድን ነው የመጀመሪያው ሙሉ በሙሉ አይቲንክ ሀሳባቸውን ለመግለጽ እድል ያገኙ አይመስለኝ። በመጀመሪያው ኢንተርቪያቸው ላይ ሁለተኛው ላይ እያሉ ያሉት ይህንን ጉዳይ እንደ ትርክ መፍታት እና እንደ ትርክ ማስፈታት ከምናየው ከዛ ሰፋ ያሉ ፖለቲካዊ ችግሮች አሉ። ኢህአዴግ ውስጥ በተለይም በወታደር ውስጥ ያሉ ወንጀል እየሰሩ እሳቸው አባባል ደምጃቸው ላይ ያለ ግለሰቦች አሉ። ጦሩም የኢትዮጵያ ሕዝብን ሙሉ በሙሉ አይወክልምና ይሄ ሊፈተሽ ይገባል፣ ሊታይ ይገባል የሚል መንፈስ ያለው የፖለቲካ ጫና ማድረግ የሚፈልግ ይመስለኛል። ምክንያቱም ለምሳሌ መንግስት በዚህ አቋሙ ቢገፋ ጦር መፍታት አለባቸው የሚለው አቋሙ ቢገፋ ምንድን ነው የምታደርጉት የሚለው ነገር ላይ እኛ ያው በሰላማዊ መፍትሄ በመንገድ ነው የምንታገለው የሚለው መልስ የሚያሳየኝ ችግሮች አሉና እነዚህ ችግሮች ላይ መንግስት እርምጃ መውሰድ መቻል አለበት፣ ነገሮች መቀየር መቻል አለባቸው። አይቲንክ ጫና የማሳደር ፍላጎት ያለው አካሄድ፣ ነገር ግን ከአገላለጽ አንጻር ችግር ያለበት ሆኖ ነው ያገኘሁት። ስቲል ግን አቋማቸው መሳሪያ መፍታት አለመፍታት ላይ የሆነ ግልጽ የሆነ አቋም የማይኖራቸው ከሆነ ለትንሽም ጊዜ መፍታት የለብንም የሚል አቋም የሚኖር ከሆነ እኔ ያንን ስህተት ነው ብዬ ነው የምወስደው። ነገር ግን የተስማሙት መጀመሪያ ወደ ሀገር ቤት ሲመለሱ እነዚህ ነገሮች አሁን የሚያነሳቸውን ችግሮች መንግስት እንፈትሻለን፣ እናያለን የሚል ቃል ሰጥቷቸው ከሆነ አይ ቲንክ ይሄንን ማድረግ አግባብነት ነው። የፖለቲካ ስራ ነው። የፖለቲካ ጥያቄ ነው። ህጉን ባከበረ መልኩ፣ ህገ መንግስታዊነትን በጠበቀ መልኩ ይሄንን ማድረግ ይቻላል። ጫናውን ማሳደር ይችላሉ። እዚህ አይ ቲንክ ወደፊት ምን ልንሄድበት የሚገባው አቅጣጫ የህገ መንግስቱን ፍላጎት የህገ መንግስቱን ድንጋጌ ባከበረ መልኩ ካልሆነ ሁላችንም ወዳልሆነ አቅጣጫ ልንሄድ እንችላለን። መንግስትም ተገፋፍቶ የሆኑ እርምጃዎች ውስጥ የሚገባ ከሆነ ነግም ደጋፊዎች አሉት፣ ያ አላስፈላጊ ወደሆነ አቅጣጫ ሊወስደን ይችላል። አሁን እየተፈጠረ ያለውን ተወሰነ ደረጃ የመሰማማት የመደማመት ድል ሊያበላሸው ይችላል። ስለዚህ ሁሉም ኃላፊነት በተሞላበት መልኩ መንግስትም አይ ቲንክ ጥሩ ታግሷል። በዚህ ትዕግስት መቀጠል መቻል አለበት፣ ማግባባት መቻል አለበት። ኦነግ ችግሮች ናቸው ብሎ የሚያስቀምጣቸውን ነገሮች መስማት እና በህገ መንግስቱ ማቀፍ ውስጥ ለመፍታት ጥረት ማድረግ መቻል አለበት። የኦነግ አመራሮችም አይ ቲንክ መግለጫም ሲሰጡ አስበውበት ለእንደዚያው ለተፈጠረው አይነት አለመግባባት በማይዳርግ መልኩ መስጠት ቢችሉ ጥሩ ነው። ህገ መንግስታዊ ስርዓቱንም ባከበረ መልኩ መንቀሳቀስ ቢችሉ ጥሩ ነው። ህገ መንግስቱ ሲከበር ከማንም በላይ የእነሱንም ጥቅም ያስከብራል። የሌሎች የፖለቲካ ተቋሞችንም ችግር ያስከብራል። እነሱ ህገ መንግስቱን ሳያከብሩ መንግስት ማክበር አለበት የሚባል ከሆነ ባላንስ አይኖረውም ያነገረው ችግር ሊፈጥር ይችላል። ስለዚህ ህገ መንግስቱ ችግር አለበት፣ የዴሞክራሲ ጦር አለ፣ የህግ በላይነት ችግር አለ ኢትዮጵያ ውስጥ። ይሄንን ማሻሻል የምንችለው ህግ የበላይነትና ህገ መንግስቱን ጥያቄ ውስጥ በማስገባት ሳይሆን ህገ መንግስቱ በሚያስቀምጠው መልኩ እነዚህን ችግሮች በዛው ማዕቀፍ ውስጥ መፍታት ስንችል ነው። ዶክተር አወላሎ እንዳሉት አገላለጽ ችግር ሁኔታውን የማብራራት ችግር ሊሆን ይችላል። ስለዚህ ቀጥሎ ባብራሩት ሀሳባቸው ግልጽ ሆኗል ተብሏል ው ግን በቀጥታ ይሄንን ጥያቄ ሲያቀርቡ ከመንግስት ጋር ሲወያዩ በግልጽ መቀመጥ ያለበት እነዛ በተጠቀሱት ቦታዎች ያሉት ኦሮሞ ነጻነት ግንባር የታጠቁ ሰራዊት የተባሉት ትጥቃቸውን መፍታት አለባቸው አይለባቸውም? ማንኛውም ሰው ከመንግስት አካላት ውጭ ትጥቅ ታጥቆ ኢትዮጵያ ውስጥ መንቀሳቀስ አለበት የሚል ሀሳብ የለኝም። የኦነግ ሰዎችም ይሄንን በደንብ አድርጎ የሚረዱት ይመስለኛል። የተለያዩ ሀይሎች በፖለቲካ ፓርቲ ደረጃ ታጥቆ የሚንቀሳቀሱ ከሆነ ሌላውም መንቀሳጠቅ አለብኝ የሚል ድምዳሜ ላይ ይደርሳል። የተለያዩ የታጠቁ ሀይሎች ሀገሪቷ ውስጥ የሚኖሩ ከሆነ እነዚህ ሀይሎች የፖለቲካ አመለካከታቸው፣ ፍላጎታቸው አንድ አይደለም። በተለያየ አካባቢ ሊጋጩ ይችላሉ። እዚህ መካከል ደግሞ ትርፍ የሚፈልግ ብዙ የፖለቲካ ነጋዴ ተፈጥሯል። ኢትዮጵያ ውስጥ ብዙ ሀብታም እንደተፈጠረው ሁሉ እንደዚም የፖለቲካ ነጋዴም ተፈጥሯል ባለፈው አስር አስራ አምስት አመታት። ስለዚህ ይሄ ሀገሪቷን ሊያባራ ወደማይችል ቀውስ ሊያስገባ ይችላል። አሁን በተወሰነ ደረጃ ራሱን ዝግጁ አድርጎ ብን ድምፅ ለመስማት ቃደኝነት የሚያሳየውንም መንግስት ወዳልሆነ ችግር ሊያስገባ ይችላል። አንድ መረዳት ያለብን ነገር ስርዓቶች ብዙ ጊዜ አምባገነናዊ ወደሆነ አቅጣጫ የሚሄዱት ሁል ጊዜም እነሱ በፈለጉት ሁኔታ ብቻ አይደለም። ከእነሱ ውጭ የሚመጣም አንዳንድ ድርጊት፣ አንዳንድ ሁኔታ ወደዛ ሊያስገባ የሚችልበት ሁኔታዎች አሉ። እነዛንም መረዳት ያስፈልጋል። ስለዚህ ሁላችንም ኃላፊነት መውሰድ መቻል አለብን ለሚፈጠረው ነገር። ስለዚህ ይሄ የትጥቅ መፍታት አለመፍታት የሚለው ነገር በእኔ እይታ ከህገ መንግስት አንጻርም ጥያቄ ውስጥ ሊገባ የሚችል ነገር አይደለም። ከአካኬድም አንጻር፣ ከህግ አንጻር የሚያስኬድ ነገር አይደለም። ብዙ ችግሮችን ከመፍጠር ውጪ ሊፈይድ የሚችለው ነገር የለም እብል ለሚታጠቁትም ማለት ነው። ታጥቆ እኮ ከመንግስት ጋር ተዋግቶ መንግስትን ማሸነፍ እንደማይቻል ማንም ያውቃል። አሁን አይደለም ከዚህ በፊትም አልተቻለም። የአይነት ወካኬድ በአለም አቀፍ ደረጃ ያለው ሁኔታ፣ በአካባቢ ላይ ያለው ሁኔታ ያን አይነቱን ትግል አይፈቅድም። ስለዚህ በአሁን ጊዜ መንግስት እነዚህን ሀይሎች ወደ አገር ጋብዞ ህገ መንግስታዊ ስርአት ውስጥ ተሳተፉ ብሎ በፈቀደበት ጊዜ ትጥቅ እንታጠቅ እንድታጠቅ የሚለው ነገር ጥያቄ ሆኖ መነሳት ያለበት አይመስለኝም። ነገር ግን አሁን ቅድም ያነሳ ናቸው ያሉት በተለይም በወታደሮ ውስጥ ያለው ሰልፍ አሰላለፍ የኢትዮጵያን ህዝብ ሙሉ በሙሉ አይወክልም። ይሄ ችግር አለበት፣ መፈተሽ አለበት፣ መታየት አለበት የሚለው በጣም ልጅትሜት የሆነ አግባብነት ያለው ጥያቄ ነው። ብዙ ሰዎች ከዚህ በፊት ሲሉ ነበረ ይሄንን ነገር መንግስትም እዚህ ላይ እየሰራ ያለበት ሁኔታ አለ። ከዚህ በፊትም ብዙ ጊዜ ክርክር ያስነሳ ጉዳይ ነው ያ አይ ቲንክ ኦነግም ሌሎች ሀይሎችም ሊጠይቁ የሚገባ ጫና ሊያድርጉበት የሚገባ እንትን ነው። ከዛ ባለፈ ግን ታጥቆ የህገ መንግስታዊ ፖለቲካ ውስጥ መሳተፍ ማለት ሁለቱ አብሮ ሊሄዱ የማይችሉ ነገሮች ናቸው። በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ለሰጡን ትንታኔ እጅግ አድርገን በአሜሪካ ድምጽ ስም እጅግ አድርገን አመሰግናለሁ። እኔም አመሰግናለሁ።